የወጣቶች ዓለም ሙሉ ጌታ አለ ነጻ የትምህርት እድል አግኝተው ዘንድሮ ወደ ሀንጋሪ ከተላኩ ኢትዮጵያውያን አንዱ ነው። ኢትዮጵያ ውስጥ በባህር ዳር ዩኒቨርሲቲ በመምህርነት ያገለግል የነበረው ሙሉ ጌታ ዛሬ በሀንጋሪ በፓናኖያ ዩኒቨርሲቲ የኬሚካል ምህንድስና የድረ መረቃ ተማሪ ነው። በዚህ ዩኒቨርሲቲ ተመሳሳይ የትምህርት እድል አግኝተው ከመጡ ኢትዮጵያውያን ብቸኛው ቢሆንም በሀገሪቱ የተለያዩ ዩኒቨርሲቲዎች ከሚገኙ ኢትዮጵያውያን ተማሪዎች ጋር ተመሳሳይ ችግር ገጥሞታል ው የኢኮኖሚ መጣ ውል ይዘን የመጣ ነው። የኢትዮጵያ መንግስት ወደ ሀንጋሪ ሲልከን ተመልሰን ኢትዮጵያ ስንመለስ፣ ሁለት ዓመት አራት ዓመት በየዩኒቨርሲቲያችን እንድናገለግል ነው። ይሄ ውል መንግስት ሲልከን የሀንጋሪ መንግስት ኮንትሪቢሽን እሰጣቸዋለሁ ብሎ ነው ያመጣን ወደዚህ። እና ላኪው ሀገር ደግሞ ተጨማሪ ለኑሮ መደጎሚያ የሚሆን ክፍያ መስጠት አለበት የሚል ጽሁፉ ላይ ያለና እኛ ግን እዚህ ስንመጣ ያገኘነው የሀንጋሪ መንግስት በሚሰጠን ብር ብቻ ነው። ይሄ ብር ደግሞ መቶ ሰላሳ ዩሮ ነው። አንቺ መገመት ትችያለሽ። በጣም ትንሽ ብር ነው። ቤት ማን ነው የሚሰጣችሁ? ቤት እኔ የምኖርበት ዩኒቨርሲቲ ላይ ከሚሰጠኝ ቆርጠው ራሳቸው ተከራይተውልኛል። በሌላ ዩኒቨርሲቲ ያሉ ደግሞ ቤትም አልተሰጣቸውም ግን ብር ይሰጣቸዋል ለቤት ተብሎ ግን ያ የሚሰጣቸው ብር የሚገርምሽ፣ አይደለም ግማሽ ሩቡን ያህል ከበር አያደርግም። ገብቶሻል አይደለም? ስለዚህ በጣም ትንሽ ብር ነው። እንደውም የሚገርምሽ በኢኮኖሚ ችግር ምክንያት ትምህርቱን አቋርጠው የሚሄዱ ተማሪዎች አሉ። እኔ ባለሁበት ዩኒቨርሲቲ አምና አቋርጠው የሄደችው ልጅ አውቃለሁ። እንደዚህ አይነት ችግሮች አሉ፣ ከአቅማችን በላይ የሆነ ማለት ነው። በተጨማሪ ያጋጠመን ችግር ምንድን ነው? ስራ ለመስራት እዚህ ሀንጋሪኛ ነው የሚያወሩት። ቋንቋ ካልቻል ስራ ማግኘታቸው ስለዚህ ያለምንም ስራ ነው ተቀምጠን ያለ ነው የትምህርታችንም ጊዜንም በተጨማሪ ስለሚሻማብን ስራ በቀላሉ የሚገኝበት ቦታም አይደለም ማለት ነው። ይህ ያለንበት ሁኔታ እንበልና ከቋንቋ ችግር ባለፈ የስራ ፍቃድ ተሰጥቷቸዋል፣ መስራት ትችላላችሁ። ማክሲማም መስራት የምንችለው በሳምንት ሀያ አራት ሰዓት ነው ብናገኝ ማለት ነው። ነገር ግን እንዳልኩሽ ቋንቋ ስለማንችል ሀንጋሪኛ ስራ ማግኘት በጣም ከባድ ነው። እነዚህ ከተሞች ላይ ያገኙት የትምህርት እድል ቢያስደሰታቸውም አጣብቂኝ ውስጥ እንደገቡ ያጫወተችን ሌላዋ ተማሪ በአዲግራት ዩኒቨርሲቲ ውስጥ በመምህርነት ታገለግል የነበረችው ለምለም ገብረ ማርያም ናት። በሕክምና ስር ሆኖ የምግብ ሳይንስ የዶክትሬት ተማሪ የሆነችው ለምለም ከድረ መረቃ ተማሪዎች የተሻለ ገንዘብ ከሚያገኙት ኢትዮጵያውያን ተርታ ትመደባለች። ለዶክትሬት ተማሪዎች የተመደበው ገንዘብ አራት መቶ ሃምሳ ዶላር ነው። ይሁንና ሌላ ውጪን እንዳለባቸው ገልጻለናለች። ምክንያቱ ሪሰርች ጥናቶች እንሰራለን፣ ብዙ ቦታ እንሄዳለን። ኤቭሪቲንግ በራሳችን ብር ነው የምንንቀሳቀሰው። ፒኤችዲ ሞር ኦፍ የፕሮጀክት ስራ ነው፣ የጥናትና ምርምር ነው ስራችን። ክላስ ብዙም አይደለም። ትሄጃለሽ፣ ኮንፈረንሶች አሉ። እየተዘጋገዝን እየተወዳደርን ነው የምንኖረው እንጂ እኔ ብቻዬን ብሆን ምን ይውጠኝ እንደነበር እንግዲያውስ እግዚአብሔር ነው የሚያውቀውና ኑሮ ከባድ ነው። የሌሎች ሀገራት አሉ ተማሪዎች፣ እነሱ በመንግስትም ድጋፍ ይደረግላቸዋል። እና እንደነሱ ትንሽም ቢሆን ሰፖርት ብንደረግ፣ ድጋፍ ቢደረግልን የተሻለ ነው ማለት ቢያንስ እኛ የመጣ ነው ሁላችንም ከዩኒቨርሲቲዎች ነው ከመንግስት ዩኒቨርሲቲዎች ነው የመጣ ነው ሀገራችንን በማይጎዳ እኛም በማንጎዳ ቢያንስ ተመጣጣኝ የሆነ ክፍያ የሆነ ነገር ትንሽዬ ቢደረግልን እኛም በትንሹ እዚሁ መኖር እንችላለን። ተምረንም ወደ ሀገራችንም የተሻለ ነገር ይዘን እንመጣለን በሚል ነው። ትሰሪ ያለሽ ለመሆኑ ይህንን ገንዘብ ለማግኘት ለማካካስ አይ ስራ ምራት መስራት ብትፈልግ? አሁን እኔ አጋጣሚ ያለንበት የኔ አሁን የተለያዩ ናቸው። ሀንጋሪ ውስጥ ዩኒቨርሲቲዎችና የተሻለ እንደሚባለው ያ ካፒታል ሲቲ ቡዳፔስት ነው። ሌላ ቦታ ስራ ለስራ በሲ ራሱ ብዙም ስራ የማግኘት እድል የለም። ይሁንና እድል ላይ ልሞክር ብዬ ስራ ለማግኘት ተመዝግቤ ያለው ትላለች ለምለም። ከዋና ከተማዋ ቡዳፔስት ወጣ ብላ መኖሯ ብቻ ሳይሆን ቋንቋ አለመቻሏም ሌላው ችግር መሆኑን የዶክትሬት ተማሪዋ ገልጻልናለች። ትምህርታቸውን ወደፊት መቀጠል ለሚፈልጉ ስራ መስራት ብቸኛው አማራጭ ሆኖባቸዋል። አሁን ሳይተኙም ክላስ የሚገቡ ልጆች አሉ። አዳሪ ስራ አድረው ከዛ በነጋታው ክላስ አቴንድ አቴንድ ስታ ክላሱን ስትገቢ ደግሞ ምን ያህል ውጤታማ እንደሚሆን እንግዲህ ያው ይታወቃልና፣ ትንሽ ይከብዳል። ግን እንደነገርኩሽ ስራ አላስፈልገሽም፣ እነዛ ዋና ከተማ ውስጥ ካልሆነ አሉ ብዙዎቹ ትናንሽ ከተሞች እና ስራም እንደፈለግሽ አይገኝም። አንዱ ሌላው ቻለንጅ ማለት ነው። አንቺ የት ከተማ ነው የምትኖሪው አሁን? የእኔው ደብረሴን ነው። ደብረሴን እንደው ሁለተኛው ትልቁ ከሃንጋሪ ከተማ ነው። አጋጣሚ ዩኒቨርሲቲውም ደብረሴን ስለሚባል ነው ከተማውም ደብረሴን ነው የሚባለው። ለምለም ትምህርቷን ለማጠናቀቅ ገና አራት ዓመት ይቀራታል። ካሳውን ደበርሰን በተባለ እንዲሁ ሀንጋሪ ውስጥ የሚገኝ አንድ ዩኒቨርሲቲ ውስጥ የሶሻል ወርክ ተማሪ ነው። በዚሁ ዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነው ካሳውን ከዚህ በፊት በወልቂጤ ዩኒቨርሲቲ ነበር የሚሰራው። ሃንጋሪ ውስጥ ለኑሮ የሚያስፈልገውን ገንዘብ ለማብቃቃት ሲታገል አመት እንዳለፈው ይናገራል። እስካሁን ስራ አላገኘም። በገንዘብ እጥረት ምክንያት ከሌላ የዩኒቨርሲቲ ተማሪዎች ጋርም መገናኘት የማይታሰብ ሆኖበታል። ይዘምሻል ብዙ ጊዜ ከሌላ ሀገር የመጡ ልጆች ከሁለት ቦታ ገንዘብ ስለሚያገኙ በቂ ገንዘብ ስላላቸው ብዙ ቦታ አይሮፕ ላይ እንኳን የመዘዞር እንትን አላቸው እና እኛ ወጥተንም አናውቅም። እኔ አሁን ለምሳሌ ሌላ ከተማ ሊሄድ ብዙ ገንዘብ ያስፈልገኛል። የሚመጣብኝን የሚያገኘውን የወር ገቢን ነው ካልኩሌት ማድረገው። ስለዚህ ኢቨን እዚህ ያለው በኛ በእኛ በእርስ በርስ መካከል ያለው ሶሻል ቦንድ ራሱ በጣም የላላ ነው። ምክንያቱም ገንዘብ እንፈልጋለን። የሆነ ቦታ ላይ ለመሰብሰብ የሆነ ቦታ ለመሄድ ራሱ ከባድ ነው። ያችን በወር የምናገኘውን ነገር ካልኩሌት እያደረግን ነው የሚኖረው። ስራ ለማግኘት ራሱ ቋንቋ ወሳኝ እንደሆነ ነግረኛል። ለመሆኑ ቋንቋ የመማረድ ድል አግኝታችኋል? ቋንቋ እኔ ለምሳሌ የመጣው ሰሞን የመጀመሪያ ስንስትር አንድ ኮርስ ማንዳቶሪ የሆነ አንድ ኮርስ መውሰድ ነበረብኝ። ግን በአንድ ኮርስ እና በአንድ ሴሚስቴር የሚለመድ ቋንቋ አይደለም። ሃንጋሪ ቋንቋቸው በጣም ኮምፕሌክስ ነው እና ከባድ ነው። ለዛ ወደ አገር ቤት ለመመለስ አስበ ታውቃለህ? በተለይ የመጀመሪያ ሰሞን ላይ በደንብ ነበር የምታስብ ነበረው። ግን ያው እዛም ያለውን ነገር አበላሽቼ ስለመጣው መመለሱ ይከብዳል ብዬ ያው እንደምንም ልቻል ብዬ ተቀመጥ እንጂ እዚህ ያለው ችግር በደንብ ያሳስባል። እንግዲህ ገንዘቡ ትንሽ እንደሆነ ነግረኸኛል። ከሄዳችሁ ቆይታችኋል። እንዴት ነው የምትኖረው? የሚጎልህን ገንዘብ ከየት ታገኛለህ? ያው አንዳንዴ ቤተሰብ ማስቸግርም አለ። እዚህ አውሮፓ ውስጥ ሚኖሩ ዘመዶችም አለ። እነሱንም ማስቸግር አለ። በዛ በዛ ነው እንጂ በዛ በገንዘቡማ መቆየት አይቻልም ነበር። ተማሪዎቹ የኢትዮጵያ መንግስት ድጋፍ እንዲያደርግላቸው ከዚህ በፊት ጠይቀው እንደነበረና ተስፋ ተሰጥቷቸው እንደነበርም ሙሉጌታና ካሳውን ገልጸውልናል። ይሁንና ጥያቄያችን ውሃ በላው ይላሉ። ተማሪዎቹን ለትምህርት በላካቸው በሳይንስና ከፍተኛ ትምህርት ሚኒስቴር የውጭ ግንኙነትና ስኮላርሽፕ ዳይሬክቶሬት ዳይሬክተር አቶ ምትኩ በሬቻ የተማሪዎቹ ብሶት ትክክል እንደሆነ ለዶይቼ ቬለ ዲ ደብልዩ ቢያረጋግጡም ለተማሪዎቹ ችግር አፋጣኝ መፍትሄ የላቸውም። የሚሰጣቸው ገንዘብ በቂ እንዳልሆነ በተደጋጋሚ ጥያቄ አቅርበው ስዊዘርላንድ የሚገኘው የኤምባሲያችንም በቦታ ተገኝቶ ልጆቹ ያሉበትን ሁኔታ አምቶ እኔና አንድ ሰው እንዲሁ በቦታው ተገኝተን ቡዳፔስት ከተማሪዎቹ ጋርም ፕሮግራሙንም ከሚመሩት አካላት ጋራ በዚህ ጉዳይ ላይ ውይይት አድርገናል። ገንዘቡም የሚሰጠው በቂ አለመሆኑን አይተን እኛም ተመሳሳይ ምክር ሀሳብ አቅርበናል። ይህንን ምክር ሀሳብ መሰረት በማድረግ ለተማሪዎቹ የድጎማ ገንዘብ እንዲደረግላቸው ለጠቅላይ ሚኒስትር ጽህፈት ቤት ጥያቄ ቀርቦ እስካሁን ምላሽ አልተገኘም። ስለዚህ ያለው ሁኔታ በዚህ ደረጃ ላይ ነው ያለው። እንግዲህ ተማሪዎቹ ወደዛ ከሄዱ ብዙ ጊዜ የሆናቸው አንዳንዶቹ እንደውም አቋርጠን ሁላ ለመመለስ የሚያስገድደን ሁኔታ ላይ ደርሰናል ይላሉ። እና መቼ ነው ታዲያ መፍትሄ የሚገኘው? መቼ ነው ገንዘቡ የሚጨመርላቸው? ገንዘቡ ይጨመራል አይጨመርም የሚለውን የሚወስን አካል አይደለም የእኛ መስሪያ ቤት። የእኛ መስሪያ ቤት ለተማሪዎቹ ድጎማ ያስፈልጋቸዋል ብሎ ሀሳብ ያቀርባል። ውሳኔ የሚሰጠው የበላይ አካል የሆነው የጠቅላይ ሚኒስትር ጽሕፈት ቤት ነው። በተለያዩ ሀገራት ተማሪዎች ይገኛሉ። ከዚህ በፊት ተማሪዎቹ ድጎማ ያስፈልጋቸዋል ተብሎ ድጎማ የተደረገላቸው ሀገሮች አሉ። አሁን በተጨማሪነት የመጣው ሃንጋሪ ነው። ሌሎችም ሀገሮች በተመሳሳይ እንደዚሁ የተጠየቀባቸው አሉ። ስለዚህ ጠቅላይ ሚኒስትር ጽሕፈት ቤት ቀርቦ ሲታመንበት ነው ለተማሪዎቹ ገንዘቡ እንዲላክ የሚደረገው። አሁን በሚሰጣቸው ገንዘብ መኖር የማይችሉና የግድ ወደ ኢትዮጵያ መመለስ አለብን ብለው የሚያምኑ ከሆነ እና የሚወስኑ ከሆነ የመመለስ ጥያቄ ማቅረብ ይችላሉ። ስለዚህ እሱ ታይቶ ውሳኔ የሚሰጥበት ይሆናል ወይ ይመለሳሉ ወይ ደግሞ መልሶ ጉዳዩን በጠቅላይ ሚኒስትር ጽሕፈት ቤት በኩል እንዲታይ የኛ አመራሮች ይህንን ጉዳይ ዘው ይወያዩበታል ብዬ አምናለሁ። የጠቅላይ ሚኒስትሩ ቢሮ ውሳኔ እንዲያስተላልፍ በእናንተ በኩል ጫና ለምን አላደረጋችሁ? እንግዲህ በዛ በኩል ለምን ውሳኔ እንዳልተሰጠ ባላውቅም ስለዚህ በእኛ በኩል ጉትጎታ በማድረግ ሳይሆን ጥያቄ ይቀርባል። ጥያቄ የቀረበለት አካል አንደኛ ጉትጎታ የሚፈልግም አካልም አይደለም። ስለዚህ ቀርቦለታል። የቀረበለትን ጥያቄ አይቶ ውሳኔ መስጠት ይጠበቃል። ይህንን አላደረጋችሁ ማለትም በእኛ በኩል አይቻልም። በጉዳዩ ላይ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ምላሽ እንዲሰጠን በተደጋጋሚ ያደረግነው ሙከራ ምላሽ ባለማግኘቱ የእነርሱን ሀሳብ በዘግባችን ለማካተት አልቻልንም። ልደት አበብነኝ መልካም ሳምንት።